ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ጎብኙ። የጤና ጠበብት በርካታ አውስትራሊያውያን ሕፃናት ጨው አብዝተው እየበሉ ነው ማለት ተደጋጋሚ ማስጠንቀቂያዎቻቸውን እያሰሙ ነው። አንፓክት ሶልት በሚል መሪ ቃልም ግንዛቤ ለማስጨበጥ ተነሳሽነቱን ወስደዋል። የሕፃናቱ ከተወሰነው መጠን በላይ ጨው ተመጋቢ መሆን በጉልምስና የሕይወት ዘመናቸው ወቅት ለሕመም ያጋልጣችኋል ሲሉም ስጋታቸውን ይገልጣሉ። የቪክቶሪያ የልብ ፋውንዴሽን ዋና ሥራ አስፈጻሚዋ ኬሊያን ጆሊ አንፓክ ሶልት የሚለው አዲሱ የጤና ግንዛቤ ማስጨበጫ ዘመቻ ከቪክቶሪያ ጤና ጋር በጣምራ የተሰናዳ መሆኑን ጠቁመዋል። ወይዘሪት ጆሊ ሳንድዊች አንዱ ምክንያት እንደሆነና የገበያ አዳራሾች ውስጥ የሚሸምጡ ዳቦዎች አስተዋጽኦ እንዳላቸው ይናገራሉ። የተወሰኑ ዳቦዎች ላይ የሚቀቡና የሚታከሉቱ ከፍተኛ የሶዲየም መጠን እንዳላቸው ሲያመላክቱ፣ ተስፋ የምናደርገው ምንድን ነው፣ ወላጆች ሳንዱች ላይ በታካይነት የሚጨምሯቸው በርካታ የጨው መጠንን የያዙ መሆናቸውን ልብ ይሉልናል የሚል ነው እንዲያደርጉ የምንሻውም ይህን እንዲያስቡ፣ ጤናማ የሆነ አማራጭ እንዲሹ የሚገዟቸው የምግብ ዓይነቶች ላይ የተጻፉትን መዘርዝሮች በማንበብ የጨው መጠናቸው ዝቅ ያሉትን በአማራጭነት በመሸመት የትምህርት ቤት የምሳ ሳህን ውስጥ እንዲያክሉ ነው በማለት ምክረ ሐሳባቸውን ያጋራሉ። ዕድሜያቸው ከአራት እስከ ስምንት ላሉት ሕፃናት የዕለት የጨው አመጋገብ መጠን ሦስት ነጥብ አምስት ግራም ነው። ከፍተኛው ሊወስዱት የሚገባው የጨው መጠን አምስት ግራም ሲሆን ዕድሜያቸው ከዘጠኝ እስከ ዓሥራ ሦስት ያሉቱ ሊወስዱት የሚገባው የጨው መጠን አንድ የሻማንኪያ ጨው ነው። ይሁንና በርካታ ተወዳጅ የሆኑ ትናንሽ እሽግ ምግቦች የጨው መጠናቸው ከፍ ያለ ነው። በአብዛኛው ሕፃናት ቁርሳቸውን ሲመገቡ በሚመገቧቸው ምግቦች ውስጥ የዕለት የጨው መጠናቸው የተካተቱ ናቸው። ወይዘሪት ጆሊ የጨው መጠንን አብዝቶ መመገብ በሕፃናቱ ላይ ሊያሳድሩ ስለሚችሏቸው የጤና ጉዳቶች ሲያስገነዝቡ፣ ሕፃናት የበዛ የጨው መጠንን ሲመገቡ እንመለከታለን። ያ የሚያስከትለው ምንድን ነው? በጉልምስና ዕድሜያቸው ወቅት ለሰውነት የውስጥ አካላት መጎዳት ሲልም፣ ዕድሜያቸው የጨመረ ሲሄድ ለደም ግፊት መጋለጥ ያደርሳቸዋል። ስለሆነም ከዕለት የጨው መጠን አልፎ አለመመገቡ በጣሙን አስፈላጊ ነው። የጨው መጠናቸውን አልፈው እንዲመገቡ ባደረግን ቁጥር እያደጉ ሲሄዱ ጤናቸውን ለጉዳት እንዲዳረጉ እያደረግን ነው ብለዋል። የልብ ፋውንዴሽንና ጆርጅ ዓለም አቀፍ የጤና ተቋምን ጨምሮ የተለያዩ ባለድርሻዎች የፌዴራል መንግሥቱ በምግብ መዘርዝሮች ውስጥ የተወሰኑ የምግብ አይነቶች ላይ ክለሳ እንዲደረግና መስፈርቱንም እንዲያሟሉ ግድ ለማሰኘት ቅስቀሳ እያደረጉ ነው። ይሁንና ታካይ ሕጎች ረቀው ተደንግገው ሥራ ላይ እስከሚውሉ ድረስ ወይዘሪት ጆሊ ለወላጆች በፍጥነት የሚከወኑ ቀላል ያሏቸውን የአማራጭ መፍትሄዎች ሲጠቁሙ፣ ማለዳ ላይ የምሳሳን ስትቋጠሩ ፈጣንና ቀላል የሆኑ ውሳኔዎች ላይ መድረስን እንደምትሹ እንረዳለን። እንቁላልና ሰላጣ ወይም የዶሮ ጥብስና አቮካዶ አሊያም አይብና ካሮትን ማከል ትሹ ይሆናል። ሁሌም ተዘውታሪ ከሆኑት የአሳማ ሥጋና አይብ ወይም በጅማይት ሳንዱች ያነሰ ጨውነት ያላቸው ናቸው። እኛ ሳንዱችን ከናካቴው ተውት አንልም። ለማለት የምንሻው ለልጆች የትምህርት ቤት የምሳ ሳህንን ስትቋጥሩ የምታክሏቸውን የምግብ ዐይነቶች ልብ ብላችሁ አስተውሉ ነው በማለት ለወላጆች ማሳሰቢያቸውን ቸረዋል።